ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መሪያችን ነው፣ አስተባባሪያችን ነው፣ አስተማሪያችን ነው። ስለዚህ ተጽዕኖ ይፈጥራል። ነገር ግን በኦሮሞ ሕዝብ ትግል ላይ በኢትዮጵያ ሕዝቦች ትግል ላይ አንዳች የሚፈጥረው ነገር አይኖርም። ምክንያቱም ህዝብ ትግልን የሚያካሂደው አንድ ቅንጣት ዶክተር መረራን ይዞ አይደለም። አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የስራ አስኪያጅ ኮሚቴ አባል ናቸው። ድምጻቸው የተሰማው የፓርቲያቸውን ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲናን እስር ተከትሎ ከሰጡት አስተያየት የወሰድ ነው ነው። ዝርዝሩ በእለቱ አብይ ርዕስ ይቀርባል። በዩናይት ስቴትስ በተካሄዱ ምርጫዎች እለት ያልተጠበቁ ከባድ ሽንፈት የደረሰባቸው ዲሞክራቶች የወደፊት አካሄዳቸውን እየመረመሩና እርምጃውን እየወሰዱ ናቸው ይላል በዜና መጽሔት የምንመለከተው ሌላው ዘገባችን። ለምሽቱ ካሉን ሌሎች ርዕሰ ወሬዎች መካከል ደግሞ እለቱ ዛሬ እንደ አውሮፓውያን አቆጣጠር ታህሳስ አንድ ቀን የአለም የኤድስ ቀን ነው። የተባበሩት መንግስታት የሕፃናት መርጃው ድርጅት በታዳጊ ወጣቶች በተለይም በልጃገረዶቹ ላይ በመከላከል ጉዳይ ብርቱ ስራ መሰራት ይኖርበታል ሲል አስታውቋል። ሌሎችም ዜናዎች አሉ። ቀደም ብሎ እንደተጠቀሰው እንደ አውሮፓውያን ዘመን አቆጣጠር በየዓመቱ በታህሳስ ወር የመጀመሪያ ቀን የሚታሰበው የዓለም ኤድስ ቀን ለ28ኛ ጊዜ በዓለም ዙሪያ በተለያየ ሀገሮች ታስቧል። ዕለቱን ተንተርሶ የተቀናበሩ ዘገባዎችም በሁለተኛው አጋማሽ ይዘናል። የገዳ ስርዓት በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በዩኔስኮ የዓለም ቅርስነት ተመዝግቧል። የምዝገባው ምንነት ጨምሮ ዩኔስኮ በዓለም ቅርስነት መመዝገባቸውን ያረጋግጠውን አስር ቅርሶች ምዝገባ በባህልና ማህበረሰብ ቅንብር እንመለከታለን። ሌሎች በርከት ያሉ ዘገባዎችና ቅንብሮች እንዲሁም የስልክ አስተያየቶቻችሁን አካተን የሐሙስ ኅዳር 22 2009 ዓ ም አስተናጋጆች አሉላ ከበደና ቆንጅት ታዬ ነን። ፕሮግራማችንን ብርሃን ኃይሉ ትመራለች። በቅድሚያ የምሽቱን የዓለም ዜናዎች የኦሮሞ ፌዴራሊስት ፓርቲ ሊቀመንበርና የመድረክ አመራር አባል ዶክተር መራራ ጉዲና ታስረዋል። ዶክተር መራራ የታሰሩት በብራሰልስ የአውሮፓ ሕብረት ፓርላማ ስለ ኢትዮጵያ የሰብአዊ መብቶች ሁኔታ ገለጻ ካደረጉ በኋላ ሲመለሱ ትናንት ረቡዕ አዲስ አበባ አውሮፕላን ጣቢያ ላይ መሆኑ ተገልጿል። የኢትዮጵያ መንግስት ዶክተር መረራ የታሰሩት ከአሸባሪ ድርጅት ጋር ግንኙነትን ማድረግን በሚከለክለው የአስቸኳይ ጊዜ አዋጅ መሰረት መሆኑን አስታውቋል። በአውሮፓ ህብረት የምስክር ሸንጎ ሰሚ ችሎት ፊት ቀርበው የተናገሩት የተቃዋሚ ፓርቲ መሪ ከአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ጎን ተቀምጠው የሚያሳዩ ምስሎች በድረገጽ ሲሰራጩ ቆይተዋል። ዶክተር መረራ መታሰራቸውም ቤተሰባቸው ፓርቲያቸውና በኢትዮጵያ አስቸኳይ ጊዜ አዋጅ የተቋቋመው ወታደራዊ እዝ አስታውቀዋል። ለሰብአዊ መብቶች የሚሟገተው አምነስቲ ኢንተርናሽናል የዶክተር መረራ ጉዲና መታሰር ሀሳብን በመግለጽ ነጻነት ላይ የተፈጸመ ከባድ ጥቃት ነው ብሎታል። በመግቢያው እንደጠቀስነው የዛሬው እለት የዓለም ኤድስ ቀን የሚታሰብበት ነው። ለሶስት አስርታት ለተቃረበ ጊዜ በየአመቱ እንደ አውሮፓውያን የዘመን አቆጣጠር ታህሳስ አንድ በሚውለው በዚህ እለት የኤድስ ወረርሽኝን በዓለም ላይ ያደረሰውን አሳዛኝ እልቂትና ተያያዥ መጠነ ሰፊ ጉዳቶች ይነገሩበታል። በዚህ እለት በዓለም ዙሪያ ጸረ ኤድስ ተሟጋቾች ለበሽታው በሚያጋልጠው ቫይረስ ኤች አይቪ ላይ ትኩረት እንዲደረግ ያበረታታሉ። ሰዎች እንዲመረመሩ የሚያበረታቱና ቫይረሱ እንዴት እንደሚተላለፍ እንዴትስ መከላከል እንደሚቻል ለአመታት የሚያስተምሩ የተለያዩ መረጃዎች መሰራጨት ይቀጥላሉ። የተባበሩት መንግስታት ድርጅት የኒውዮርክ ዋና ጽህፈት ቤት ቀን ቀዩን የጸረ ኤድስ ሪበን ተላብሶ ውሏል። ይህ የዘንድሮ የዓለም ኤድስ ቀን ደግሞ ትልቅ ተስፋም ሰንድቆ ነው የደረሰው ተብሏል። ቫይረሱ በደማቸው የሚገኝ በሕክምና እርዳታ ጤናማ ኑሮ እንዲኖሩ ማስቻሉ፣ የመከላከያ ክትባት የማግኘቱ ተስፋም ይበልጡን ብሩህ እየሆነ መምጣቱ ተዘግበውበታል። ይህ በዚህ እንዳለ የተባበሩት መንግስታት የህጻናት መርጃው ድርጅት ዩኒሴፍ የገንዘብ ድጋፍ ተጨምሮ ካልተሰጠ በስተቀር እንደ አውሮፓውያን አቆጣጠር በ2030 ዓመተ ምህረት ላይ ስንደርስ ለኤች አይ ቪ ተጋልጠው የሚወለዱ ህጻናት ቁጥር በስልሳ ከመቶ ይጨምራል ሲል ተንብዋል። ዩኒሴፍ ባወጣው አዲስ ሪፖርት ቫይረሱ በደማቸው የሚገኝ ህጻናት ቁጥር ባለፈው የአውሮፓውያን 2015 ዓ ም 250 ሺህ የነበረው ከ15 ዓመታት ባነሰ ጊዜ ውስጥ ወደ 400 ሺህ ይደርሳል ሲል ነው የተናገረው። በአሁኑ ጊዜ አፍሪካ ውስጥ 1.8 ሚሊዮን ለቫይረሱ የተጋለጡ ልጆች አሉ። የሚበዙትም ከሳህራ በታች ባሉት ሀገሮች ናቸው። ዩኒሴፍ የዛሬውን የዓለም ኤድስ ቀን ምክንያት አድርጎ ታዳጊ ወጣቶችን ከቫይረሱ መጠበቅ በቀጣይነት ሊሰራበት የሚገባ ብርቱ ጉዳይ መሆኑን አሳስቧል። የዩኒሴፍ የኤች አይ ቪ መርሃ ግብር ባለሙያ ቪቪያን ሎፔዝ በተለይ ወጣት ሴቶችና ታዳጊ ልጃገረዶች ተጋላጭ እንደሆኑ ያስገነዝባሉ። Uh, three out of four new and how that also can translate then into young women. አፍሪካ ውስጥ ከአራት አዳዲስ የዚህ ቫይረስ ተጋላጮች ውስጥ ሶስቱ በአስራ አምስት ና አስራ ዘጠኝ ዓመት እድሜ ክልል ውስጥ ያሉ ልጃገረዶች ናቸው ብለዋል ቪቪያን ሎፔዝ። ያ ደግሞ እነዚህ ወጣት ልጆች ሲጸንሱ የሚያስከትለውን ስንመለከት የሚወለዱ ልጆች በደማቸው ቫይረሱን ይዘው ይወለዳሉ። አዙሪት ሆነ ማለት ነው ብለዋል። በሁለተኛው አጋማሽ የዛሬውን የዓለም ኤድስ ቀን የተመለከተ ዝርዝር ሪፖርት ይኖረናል። የደቡብ ሱዳን ውጥረት እየተባባሰ መምጣቱና ብጥብጥ ሊቀሰቅስ የመቻሉም ጉዳይ አሳሳቢ ደረጃ ላይ መሆኑን የዩናይት ስቴትስና የተባበሩት መንግስታት ድርጅት አስጠነቀቁ። ኬት ሀርፐር በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የዩናይት ስቴትስ ተጠሪ ጄኔቫ ላይ ሲናገሩ የደቡብ ሱዳን መንግስት ማዕከላዊ ኢኳቶሪያል ክፍለ ግዛት ውስጥ ሲቪሎችን የጥቃት ኢላማ እያደረገ መሆኑን፣ በሚቀጥሉት ቀናትና ሳምንታት ውስጥም በሰፊው ጥቃት ሊያካሄድ እየተዘጋጀ ስለመሆኑ ተአማኒ መረጃ አለን ነው ያሉት። በመንግስታቱ ድርጅት የደቡብ ሱዳን አቻቸው ኮል አሎል ኮል ደግሞ ፈጥነው አስተባብለዋል። ይህ በእንዲህ እንዳለ ትናንት ጁባ ውስጥ የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ተከታታዮች ከአሁን ቀደም ታይቶ የማይታወቅ ብጥብጥና የብሔረሰባዊ ውጥረት በመላው ሀገሪቱ ነግሷል ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ቡድን መሪ ያስሚን ሱካ በአንዳንድ የደቡብ ሱዳን አካባቢ የጎሳ ማጽዳት ጥቃት እየተካሄደ ነው፣ ሀገሪቱ የዘር ማጥፋት አፋፍ ላይ ነች ሲሉ አስጠንቅቀዋል። ቡድኑ በሀገሪቱ ያደረገውን የአስር ቀናት ጉብኝት ዛሬ ሲያጠናቅቅ ባወጡት መግለጫ ዜጎች በረሃብ ብዙ ሆኖ በወሲብ በመድፈርና መንደሮችን በማቃጠል በሚፈጸምባቸው ጥቃት ምክንያት ቀያቸውን እየጣሉ እየተሰደዱ ናቸው። በሄድንበት ሁሉ ከመንደሮቻቸው የተፈናቀሉ ሰዎች ደሜን አፍስሼ መሬቴን ያላስመለስኩ እንደሆን ሲሉ እንሰማለን ብለዋል። ብዙዎች ከእንግዲህ ወደኋላ ማለት የለም ብለውናል ሲሉም አብራርተዋል። በሩዋንዳ የሆነውን የመሰለ ሁኔታ ሊፈጠር ነው፣ ዓለም አቀፉ ማህበረሰብ ደግሞ የመከላከል ግዴታ አለበት ሲሉ ያስሚን ሱካ አክለው አስጠንቅቀዋል። የመብት ቡድኖችና የረዴ ድርጅቶች ይህንኑ በተደጋጋሚ ሲያስጠነቅቁ እንደቆዩ ይታወቃል። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን የሰዓቱን የዓለም ዜና ነው። የዩናይት ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ካሪየር ከተባለው የአየር ሙቀት ማስተካከያ ቁሳቁስ አምራች ኩባንያ አንድ ሺህ የስራ እድሎችን ወደ ሜክሲኮ ለማዛወር የነበረውን እቅድ እንዲተው የተደረሰውን ስምምነት ዛሬ ወደ ኢንዲያና ክፍለ ግዛት ብቅ ብለው አወድሰዋል። በዚያም በኦሃዮ ሲንሲናቲ ከተማ በምርጫ ዘመቻቸው ወቅት እንደነበረው ሰብሰብ ብሎ ለጠበቃቸው ደጋፊ ምስጋናዬን ለማቅረብ ሲሉ የገለጹትን የገለጹበትን ጉብኝት አድርገዋል። ሚስተር ትራምፕ ዲሞክራቷን ተፎካካሪያቸውን ሂላሪ ክሊንተንን እንዲያሸንፉ ካስቻሏቸው ቁልፍ የብርቱ ፉክክር ክፍለ ግዛቶች አንዷ እንደነበረች አይዘነጋም ኦሃዮ። ተመራጩ ፕሬዚዳንት ሌላ የሚጎበኙት አካባቢ ይኖር እንደሆነ አልገለጡም። ይሁን እንጂ በሚቀጥሉት ሳምንታት ብዙ ጉብኝቶች እንደሚኖሯቸው ግን ይጠበቃል። ይህ በዚህ እንዳለ ዲሞክራቷ ሂላሪ ክሊንተን የዩናይትድ ስቴትስ ፕሬዚደንት ለመሆን ባይበቁም አሁንም በቀጠለው የድምጽ ቆጠራ ግን ተመራጩን ፕሬዚደንት በነፍስ ወከፍ የሕዝብ ድምጽ መምራታቸውን እንደቀጠሉ ናቸው። ዛሬ ባለው አሀዝ ሚስስ ክሊንተን ከ2.5 ሚሊዮን በሚበልጥ ድምጽ ትራምፕን እየመሩ ናቸው። ይህም ቁጥር በዩናይትድ ስቴትስ ለፕሬዚደንትነት ከተመረጡ አስር እጩዎች ካገኟቸው ድምጾች ሁሉ የበለጠ እንደሆነ ነው የተጠቆመው። ይሁን እንጂ በምርጫው አሸንፎ ዋይት ሀውስ ለመግባት ወሳኝ በሆነው ኤሌክቶራል ኮሌጅ በሚባለው የህዝብ ተወካይ ድምፅ ሰጪዎች ድምጽ ያሸነፉት ዶናልድ ትራምፕ መሆናቸው ይታወቃል። በመጨረሻም ሶሪያ ከሽብርተኞች ፈጽሞ ነፃ እስከምትሆን ድረስ ድጋፍ ንቀጥላለው ስትል ሩሲያ አስታውቃለች። ይህ አስተያየት የተሰማው ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሲሆን ይህንንም የተናገሩት ዛሬ ሐሙስ ከቱርኮ አቻቸው መቭሉት ካቡስጉሎ ጋር ተገናኝተው ከተወያዩ በኋላ ነው። ዜናውን ከማብቃታችን በፊት የዜና እረፍት አለን። የኤርትራ ካቶሊካዊት ቤተ ክርስቲያን ጳጳስ የነበሩት ብፁዕ አቡነ ዘካርያስ ዮሐንስ ዛሬ ሐሙስ እንደ አውሮፓውያን ታህሳስ አንድ ቀን በአስመራ ከተማ አርፈዋል። ብፁዕ አቡነ በዘጠና ዓመታቸው ያረፉ ሲሆን የቀብር ስነ ስርዓታቸው በኤርትራ መንደፈራ አካባቢ የሚገኘው የትውልድ ቀያቸው በሆነው አዲጀኑ ቅዳሜ ታህሳስ ሶስት ቀን ይፈጸማል። አድማጮች፣ ዜናው በዚሁ ያበቃል። ክቡራት እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን በሰዓቱ የዓለም ዜና የጀመረው የሐሙስ ህዳር 22 ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለን ከምናቀርባቸው ዝግጅቶች አንዱን ለቅምሻ እንበል። ይህም እንግዲህ እየተሰራ ያለ ምንድን ነው? በሀያ ሰላሳ በተለይ እንደ አውሮፓውያን አቆጣጠር ማለት ነው። ኤድስን መጥታት ወይም ደግሞ ኢንዲንቴንቲ ሾርት የሚለውን ግብ ለማሳካት የሚያስችለን ስልት ከዚህ ሰሚያ ድነገበ ሰዓት ነው። የፌዴራል የኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ዋና ዲሬክተር አቶ አለሙ አኖን የሰማችሁት። እንደ አውሮፓውያን የዘመን አቆጣጠር በየዓመቱ በታህሳስ ወር የመጀመሪያ ቀን የሚታሰበው የዓለም ኤድስ ቀን ለ28ኛ ጊዜ በዓለም ዙሪያ በተለያዩ ሀገሮች ታስቧል። ዕለቱን ተንተርሶ የተቀናበሩ ዘገባዎች በሁለተኛው አጋማሽ ይዘናል። አድማጮች አሁን ወደ ዕለቱ አብይ ርዕስ የኦሮሞ ፌዴራሊስት ፓርቲ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና የታሰሩት ከአሸባሪ ድርጅት ጋር ግንኙነትን ማድረግን በሚከለክለው የአስቸኳይ ጊዜ አዋጅ መሰረት መሆኑን የኢትዮጵያ መንግስት አስታወቀ። በአውሮፓ ህብረት የምስክር ሸንጎ ሰሚ ችሎት ፊት ቀርበው የተናገሩት የተቃዋሚ ፓርቲው መሪ ከአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ጎን ተቀምጠው የሚያሳዩ ምስሎች በድረ ገጽ ሲሰራጭ ቆይቷል። ዶክተር መረራ ጉዲና መታሰራቸውን ቤተሰባቸው፣ ፓርቲያቸውና በኢትዮጵያ አስቸኳይ ጊዜ አዋጅ የተቋቋመው ወታደራዊ ዕዝ አስታውቋል። መለስካቸው አመሃ ዝርዝሩን ይዘዋል። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባላት ወጥሩነህ ገምታ ዛሬ ለቪኦኤ እንዳብራሩት ዶክተር መረራ ጉዲና በፓርቲ ተልዕኮ ስራቸውን ለአንድ ወር ያህል ሲያከናውኑ ቆይተው ትናንት ዳር 1 ቀን 2009 ዓ ም ጠዋት አዲስ አበባ ገብተዋል። ቤታቸውም እስከ ምሽቱ ሁለት ሰዓት ድረስ በእረፍት ላይ እንደነበሩ አቶ ጥሩነህ ተናግረዋል። ከቀትር በኋላ በመኖሪያ ቤታቸው አካባቢ የመንግስት የጸጥታ ኃይሎች ሲንቀሳቀሱ እንደነበሩም ሰምተናል ይላሉ አቶ ጥሩነህ። ወደ ማታ ግን የዶክተር መረራንም ሆነ የቤተሰብ አባላትን ስልክ ብንሞክርም መልስ ልናገኝ አልቻልም፣ የሚሉት አቶ ጥሩነህ ዛሬ ጠዋት ዶክተር መረራ ጉዲና በቁጥጥር ስር መዋላቸውን ከቤተሰብ አባላት እንደሰሙና የአያያዛቸውን ሁኔታ ዘርዝረዋል። አሁን ትናንትና ኅዳር 21 ቀን ማለት ነው። ከምሽቱ ሁለት ሰዓት ጀምሮ እስከ ሌሊቱ ስምንት ሰዓት ድረስ ቤቱ ሲፈተሽ እንደነበረ እና የተለያዩ ሰነዶቹ እንደተወሰዱ፣ ገንዘብም እንደተወሰደ ምን ያህል እንደሆነ የተረጋገጠ መረጃ ባይኖርንም፣ ገንዘብና ልዩ ልዩ ሰነዶች፣ ሞባይሎች እና ሶስት ላፕቶፕ ኮምፒውተሮች እንደተወሰዱ ሰምተናል። ሌሊት ስምንት ሰዓት ይዘውት እንደሄዱና ዛሬ ቁርስ የወሰዱ ልጆች ፈልገው እንዳገኙት ማዕከላዊ እንደሚገኙ ነገር ግን በአይናቸው ያላዩት መሆኑን ምግብ ብቻ አቀብሎ ተመልሷል። እኔም በአጋጣሚ እዛ ስለነበርኩ ይህን ለማረጋገጥ እችላለሁ። ዛሬ ከቀትር በኋላ በሰባት ሰዓቱ የዜና ወጃ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን የኮማንድ ፖስቱን ሴክረታሪያት በመጥቀስ ዶክተር መረራ ጉዲና የአስቸኳ ጊዜ አዋጁን የአፈጻጸም መመሪያ በመጣስ ተጠርጥረው በቁጥጥር ስር መዋላቸውን ዘግበዋል። አንቀጹ ባጭሩ የሚለው ኩከትና ብጥብጥ የሚያነሳ ቅስቀሳና ግንኙነት ማድረግ የሚል እንደሆነ ከማስፈጸሚያ መመሪያው ማስተዋል ይቻላል። የኦፌኮ ስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ እንዳሉት ዶክተር መረራ ሲያዙ አብረዋቸው ይኖሩ የነበሩ ያሏቸው ሁለት ወጣቶችም ተይዘዋል። የእነሱ አያያዝ ምክንያቱ ምን እንደሆነ ግን አልተረዱም። ከሱ ጋር የተያዙ ሁለት ወጣቶች ታዬ ነገራና ኩመራ ደለሳ የሚባሉ እነሱ ደግሞ ለምን እንደተያዙ ኮማንዶ ፖስቱ ሴክሬታሪያት ያለው ነገር የለም። አቶ ጥሩነህ የቤተሰብ አባላትን በመጥቀስ ዶክተር መረራ ጉዲና ትናንት በመንግስት ጸጥታ ኃይሎች ሲያዙ የአካል እንግልት እንዳልደረሰባቸው ገልጸው ህመም ግን ሲሰማቸው እንደነበረ ተገልጾልኛል ይላሉ። ከውጭ ሲገቡ የህመም ስሜት ይሰማቸው እንደነበረ እና ህክምና ለማድረግም ሲናገር እንደነበረ ነው የሰማሁት። ትንሽ እረፍት አድርጎ ካልተሻለው ወደ ህክምና ተቋም ለመንቀሳቀስ ሲያስብ እንደነበረ ነው የሰማሁት ከቤተሰቡ አባላት። በእናንተ በድርጅታችሁ የስራ ሂደት ላይ የሚያሳድረው ተጽዕኖ ምን እንደሆነ ይታወቃል። እውነቱን ነገር ለመናገር የዶክተር መረራ በቁጥጥር ስር መዋል አንደኛ በስራችን ላይ የተወሰነ ተጽዕኖ ይፈጥራል። ትልቅ ተጽዕኖም ይፈጥራል ብለን ነው የምናምነው። መሪያችን ነው፣ አስተባባሪያችን ነው አስተማሪያችን ነው። ስለዚህ ተጽዕኖ ይፈጥራል። ነገር ግን በኦሮሞ ህዝብ ትግል ላይ በኢትዮጵያ ህዝቦች ትግል ላይ አንዳች የሚፈጥረው ነገር አይኖርም። ምክንያቱም ህዝብ ትግልን የሚያካሂደው አንድ ቅንጣት ዶክተር መረራን ይዞ አይደለም። ዶክተር መረራ ጉዲና ለእስር በመዳረጋቸውም የተሰማቸውን ስሜት አቶ ጥሩነህ ገምታ ለቪኦኤ ገልጸዋል። አምባገነናዊ የሚባለው ፋሽስታዊ የሚባለው ደርግ ዶክተር መረራን ስምንት ዓመት አስሮት ከፍተኛ የሆነ ክሳራ ውድቀት አድርሶበት እንደለቀቀው ይታመናል። እንደ ሌሎች ጓዶቹ በደርግ ጥይት ባለመሞቱ ደስ ልናል። ነገር ግን መንግስት ቢለወጥም ስርዓት ባለመለወጡ ዶክተር መረራን አሁንም ሌላ እስር መዳረጉ እኔንም ሆነ በግል የፓርቲያችንን አባላት በጣም የሚያሳዝን መሆኑን ሳልገልጽ የማልፈው ነገር አይደለም። ዶክተር መረራ ጉዲና ጥቅምት 29 ቀን 2009 ዓ ም ከአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋና በሪዮ ኦሊምፒክ ለኢትዮጵያ የብር ሜዳሊያ ካስገኘው አትሌት ፈይሳ ሌሊሳ ጋራ በመሆን በኢትዮጵያ ይፈጸማል ስላሉት የሰብአዊ መብት ጥሰት ብራስልስ ስለሚገኘው የአውሮፓ ህብረት ፓርላማ ንግግር ማድረጋቸው ይታወሳል። መርሃ ግብሩን ያዘጋጁት የህብረቱ ፓርላማ አባል አና ጎሜሽ መሆናቸውም ታውቋል። የኢትዮጵያ ፓርላማ አርበኞች ግንቦት ሰባትን በአሸባሪነት እንደፈረጀውም አይዘነጋም። በሪዮ ኦሊምፒክ ለሀገሩ የብር ሜዳሊያ ያስገኘው ፈይሳ ሌሊሳ በሄደበት ወደ ስደት መግባቱን ይፋ ሲያደርግ አንዳንድ የመንግስት ባለሥልጣናት ፈይሳ ወደ አገሩ ቢመለስ የጀግና አቀባበል እንደሚደረግለትም ተናግረው ነበረ። የዶክተር መረራ ጉዲናን በቁጥጥር ስር መዋል በተመለከተ መድረክ ይፋ መግለጫ አላወጣም። በመንግስት በኩልም በሰባት ሰዓቱ ወጃ ከተባለው ሌላ ይህ ዜና እስከተጠናቀረበት ጊዜ ድረስ የተሰጠ ማብራሪያ የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባዋ ለዘገባው አመሰግናለሁ። አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል። የወብኮውን ሊቀመንበር የዶክተር መረራን እስር ተንተርሶ በተለያዩ ክፍሎች አስተያየቶች እየተሰጡ ነው። የኢትዮጵያ ሕዝብ ዲሞክራሲያዊ መብት እንዲጎናጸፍ በሰላማዊ መንገድ ያላሰለሰ ትግል የሚያደርጉት ዶክተር መረራ ጉዲና እስራቸው የአምባገነን ማስ የአምባገነንነት ማሳያ ነው ያሉት የቀድሞ የህወሓት ታጋይና የትግራይ ዴሞክራሲያዊ ትብብር ሸንጎ ሊቀመንበር ዶክተር አረጋዊ በርሄ ናቸው። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናልን በበኩሉ ኢትዮጵያዊው የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲና እስር በመናገር ነጻነት ላይ የተወሰደ ቅጥ ያጣና አናዳጅ እርምጃ ነው ብሎታል። ጽዮን ግርማ ዝርዝሩን ይዛለች። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና መታሰር በኢትዮጵያ ያለው የዴሞክራሲያዊ ሂደት በአጠቃላይ እስር ቤት መግባቱን ማሳያ ነው ይላሉ የቀድሞ የህወሓት ታጋይና የትግራይ ዲሞክራሲያዊ ትብብር ሊቀመንበር ዶክተር አረጋይ በርሄ። ምክንያቱም ዶክተር መራራ ከብዙ ዓመታት ጀምሮ ኢትዮጵያ ውስጥ ዲሞክራሲ እንዲሰፍን ሲታገል የቆየ ወንድማችን ነው። በአካዳሚው ዘርፍም የፖለቲካ ሳይንስ ምሁር ሆኖ ብዙ የኢትዮጵያ ተማሪዎችን የዲሞክራሲ አቅጣጫ እንዲይዙ ያስጨበጠ፣ ያሳጠቀ ሰው ነው። ከዛ አልፎ ደግሞ ለኢትዮጵያ ሕዝብ የዲሞክራሲ መብት እንዲጎናጸፍ እስካሁን ድረስ ያላሰለሰ ትግል እንዳውም ከአጼ ኃይለ ስላሴ ዘመን ጀምሮ በደርግም ዘመን ይሁን እየታገለ ታስሮ ስንት መከራ ያሳለፈና አሁንም ዲሞክራሲ በኢትዮጵያ እንዲሰፍን እየታገለ የቆየ የነበረ ታጋይ ነው። ዶክተር መረራ ጉዲና በቤልጂየም ብራስልስ በአውሮፓ ህብረት የምስክር ሸንጎ ሰሚ ችሎት ፊት ቀርበው የኢትዮጵያን ሁኔታ ማስረዳታቸውን ዶክተር አረጋይ በርሄ አስታውሰዋል። የአውሮፓ ህብረት ጥሪ አርጎለት የኢትዮጵያ መንግስት ደግሞ ቪዛ ሰጥቶት ለዚህ ተሳትፎ የመጣ ሰው ነው። ራሳቸው ቪዛ ሰጥተው ለተሳተፈበት ጉዳይ ለምን ከእኛ ተቃዋሚዎች ጋር ቁጭ አለ በሚል እነዚህ ሰዎች አምባገነንነታቸውን በግልጽ እንዲታወቅላቸው የሚፈልጉ ይመስለኛል። ያው ይህን ችግር ፈጥረዋል። ችግሩ የተፈጠረው ለዶክተር መራራ ብቻ ሳይሆን ለኢትዮጵያም ህዝብ ነው ችግሩ። የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ዶክተር መረራ የታሰሩት በአስቸኳይ ጊዜ አዋጁ መመሪያ ቁጥር ሁለት ላይ የተጠቀሰው በሽብር ከተሰየሙ ድርጅቶችና ከጸረ ሰላም ቡድኖች ጋር ማንኛውንም ግንኙነት ማድረግ ክልክል ነው የሚለውን በመተላለፋቸው ነው ሲል ይፋ ማድረጉን ለዶክተር አረጋይ ገልጭላቸው ነበር። ይሄ ምክንያት ዝም ብሎ የአምባገነኖችና የአጭበርባሪዎች ሙግት ነው። ዶክተር አመራት ጋብዞ የመጣው በኢሮፕያን ዩኒየን ነው። የኢሮፕያን ዩኒየን ባደረገው የድምፅ ማሰማት ወይም ሂሪንግ የሚባለው ጉዳይ ለመሳተፍ ነው የመጣው እንጂ ወደ ሌላ እነሱ እንደሚሉት ሌሎች ድርጅቶች ጋር ለመሰብሰብ አይደለም የመጣው። ስለዚህ ይሄ የሚያቀርቡት ሰንካላ ምክንያት ሰውየውን የዲሞክራሲ ታጋይ ስለሆኑ ዲሞክራሲ መታፈን ስላለበት በእነሱ ቤት እያፈኑም ስለመጡ ህዝብን እየጨፈጨፉ እየገደሉ አገሪቱ በዲሞክራሲ መንገድ እንዳትሄድ እያደናቀፉ መምጣታቸው የሚያረጋግጥልን እንጂ ዶክተር መራራ ምንም አይነት እንሱ የሚሉት ወንጀል አልፈጸመም። ስለዚህ ዋና ምንጩ ለዲሞክራሲ የሚታገል ሰው በመሆኑ እና ህዝቡን የሚያነሳሳ ሰው በመሆኑ ብቻ ነው የታሰረው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዶክተር መረራ መታሰራቸውን ፓርቲያቸው ማረጋገጡን የታሰሩትም የአስቸኳይ ጊዜ አዋጁን መመሪያ በመተላለፋቸው ነው መባሉን ከቴሌቪዥን መስማታቸውን ገልጸዋል። እስካሁን ድረስ በፖለቲካ ዓለም ውስጥ በብዙ ዓመት የቆዩ ሰዎችን ማሰር እኔ ለሀገሪቷም ለግለሰቦችም ለሚያስሩም ለሚታሰሩም ለሀገሪቷም ጠቀሜታ ያለው አይመስለኝም። ለእኔ የሚታየኝ ችግሮችን በጠረጴዛ ትብቁጭ ብሎ በሰላም መወያየቱና መፍታቱ ነው ለሁሉም ጠቀሜታ ያለው እንጂ አንዱ አንዱን በማሰር የሚገኝ ጥቅም ያለ አይመስለኝም። እና ስለዚህ ይህን አመኔታ የለኝም፣ እሱም አመኔታም የለውም። ስለዚህ ነው የኢትዮጵያ ታሪክ ውስጥ መድብለ ፓርቲን እንዲሰፋ ሁሉ ሲታገል የቆየው ስለ እውነት በእውነት በአንዳ ሀገሪቷ አስፈላጊ የሚሆኑትን በእውነተኛ መንገድ የሚመጣውን ፖለቲካ በእውነት ላይ የተመሰረተ አስተዳደር እንዲኖር የሚፈልግ ሰው ነው እንጂ ግልጽ የሆነ ሰው ነው። የሚታየውን የሚናገር ነው። ማማት አቅም ፊት ለፊት ነው የሚናገረው። ከኋላ ከጀርባ ሆኖ መናገርን አይሆንለትም። ፊት ለፊት ማንም ቢሆን ሰው ትንሽ ከሌ ባለስልጣን ነው ይህን ብናገር ይቀየማል፣ ይህን ብናገር ደስ አይለውም ብሎ ገምቶ እንትን ለማለት ዶክተር መረራ የዚህ አይነት ሰው አይደለም። ግልጽ ነው። የሚመስለውን ነገር ሁሉ ስለፊት ነው የሚናገር። የሚናገራቸው ደግሞ እውነት አለው። ስለዚህ ይህን ሰው በማሰር ጠቀሜታ ያለው አይመስለኝም። ለገዢው ፓርቲን አይጠቅምም። በሌላ በኩል ኢትዮጵያዊው የተቃዋሚ ፓርቲ ዶክተር መረራ ጉዲና መታሰራቸው በመናገር ነጻነት ላይ የተወሰደ ቅጥ ያጣና አናዳጅ እርምጃ ነው ሲል ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። የአምነስቲ የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሀይቅ ሀገሮች ምክትል ስራ አስኪያጅ ሚሼል ካጋሪ የዶክተር መረራ እስራት ለወራት የዘለቁ የበርካታ ሰዎች ህይወት የጠፋባቸውን ሰልፎች ከመቆስቆስ ባለፈ መፍትሄ አይሆንም ብለዋል። የኢትዮጵያ መንግስት የህዝቡን የሰብአዊ መብት ሮሮችና የአስተዳደር መከፋቶችን ተጨማሪ የመብት ጥሰቶችና እስራትን በማከል መፍታት እንደማይችል አምነስቲ ያሳስቧል። የዶክተር መራራን እስር በተመለከተ የኢትዮጵያ መንግስት ምላሽ ለማግኘት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ ብናደርግም ስልካቸው ባለመነሳቱ ልናገኛቸው ሳንችል ቀርተናል። I could do it. በኢትዮጵያ መንግስት ትናንት የታሰሩት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክና የኦሮሞ ፌዴራሊስት ኮንግረስ መሪው ዶክተር መረራ ጉዲና የተገኙበትን የአውሮፓ ፓርላማ የእማኝነት መስሚያ መርሃ ግብር ያዘጋጁትና ግብዣውን የሚያደርጉት የፓርላማው አባል አና ጎሜሽ የአውሮፓ ፓርላማ የዶክተር መረራን እስራት በብርቱ እንዲያወግዝ ጠይቀዋል። ሰሎሞን አባተ ማምሻውን ወደ ብረሰልስ ደውሎ አነጋግሯቸዋል። የማያወላዳ የማይወላውል የማይናወጥ ጫና የአና ጎምሽ ጥሪ ነው። የአውሮፓ ኅብረት ፓርላማ አባሏና በኢትዮጵያ ጉዳይ ላይ በመናገርና በመሟገት በፓርላማው ውስጥ ድምፃቸው ተደጋግሞና ጎልቶ የሚሰማው አና ጎምሽ ለአውሮፓ ኅብረት የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተጠሪና የአውሮፓ ኮሚሽን ምክትል ፕሬዚደንት ዛሬ በጻፉት ደብዳቤ የአውሮፓ ኅብረት የማይዋዥቅና ቆፍጣና እርምጃ እንዲወስድ ጠይቀዋል። ዶክተር መረራ ጉዲና በአፋጣኝ እንዲለቀቁ በኢትዮጵያ መንግሥት ላይ የማያወላውል ጫና እንዲያሳድሩና መታሰራቸው በራሱ ኢትዮጵያ ግዴታ የገባችባቸውን የኮቶኑ ስምምነት የሰብአዊ መብቶች ድንጋጌዎች የጣሰ መሆኑን የኅብረቱ ኮሚሽን ምክትል ፕሬዚደንት ሞጌሪኒ አጢነው በብርቱ እንዲያወግዙት አሳስበዋል። ጎምሽ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና የአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋና የሪዮ ኦሊምፒክ የማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ የአውሮፓ ፓርላማ መቀመጫ ወደሆነችው የቤልጂየም ዋና ከተማ ብራስልስ ሄደው በኢትዮጵያ ሁኔታ ላይ እማኝነታቸውን እንዲሰጡ የጋበዙ መድረኩንም ያዘጋጁት አና ጎምሽ የዶክተር መረራ መታሰር ቢያስደነግጠኝም አልገረመኝም ብለዋል። በጣም ደንግጫለው። የኢትዮጵያ መንግስት አጸያፊ በሆነው የመብት አፈናው እና ጭቆናው ስለሚታወቅ ግን አልደነቀኝም። ኢትዮጵያ ውስጥ የሚካሄደውን የመብት አፈናና ካለፈው አመት ታህሳስ ወር ጀምሮ በኦሮሚያ ክልል እየተባባሰ የመጣውን ከዚያም ወደ አማራ ክልል የተቀጣጠለውን ህዝባዊ ተቃውሞ እንዲሁም በሞት በመቶዎች የሚቆጠሩ ህይወታቸው ያጡበትን እጅግ የሚያሳዝነውን የኢረቻን እልቂት ተከትሎ ለአውሮፓ ፓርላማ የእማኝነት ቃል እንዲሰጡ የጠራሁትና እኔ ነኝ መረራ መጥተው የምስክርነት ቃላቸውን መስጠታቸው ቆራጥነታቸውን ነው የሚያሳየው። ዶክተር መረራ ጉዲና ባለፉት ሀያ አምስት ዓመታት ሙሉ ለሀገራቸው ያላቸውን ፍቅር በሚገልጽ ሁኔታ በሀገራቸው ውስጥም ከሀገራቸው ውጭም ድምፃቸውን በማሰማት ከአሁኑ የአውሮፓ ኅብረት የእማኝነት መስሚያ መድረክ በፊትም የታወቁ ሀገራቸው ውስጥ ያለውን የሰብአዊ መብቶች ሁኔታ በመንቀስና በመንቀፍ የሚተቹ መሆናቸውን አና ጎምሽ አስታውሰው፣ ዶክተር መረራ ዛሬ መታሰራቸው ግን መንግስቱ አለበት ያሏቸውን የውስጥ ችግሮች የሚያሳዩ ናቸው ብለዋል። ይህ ስርዓት የሚያመለክተው በኢትዮጵያ መንግስት ባለስልጣናት መካከል ክፍፍል መኖሩን በእራስ ያለመተማመን ግን ያለመኖሩን ነው። ይህ ብቻ ነው አሳቢነትና አስተዋይነት የጎደለውን ይህን በኢትዮጵያ ሕዝብ በተለይም በኦሮሞ ሕዝብ የሚወደድና የሚደነቅ መሪን የማሰር እርምጃ የሚገልጸው። እርምጃው ተጨማሪ ያለመረጋጋት እንደሚፈጥርም ይገመታል። ኢትዮጵያ የአውሮፓ ህብረትን ድጋፍ በማግኘት በአፍሪካ አቻ የላትም ብለዋል ጎምሽ። በዚሁ በዛሬው ለኮሚሽኑ ከፍተኛ ተጠሪ ለፌዴሪካ ሞጌሪኒ በጻፉት ደብዳቤ በብራሰልስ የማኝነት መድረክ ላይ የተገኙት ዶክተር መረራ የኮሚሽኑን ፕሬዚደንት ሹልትን ካቢኔ አባላትና የውጭ እንቅስቃሴዎች አገልግሎቱንም ማግኘታቸውን ጠቁመዋል። ለመሆኑ የማይታጠፍና ቆፍጣና ጫና ሲሉ አና ጎምሽ ምን ማለታቸው ነው? ምክንያቱም የአውሮፓ ህብረት በኢትዮጵያ ላይ የተለሳለሰ አቋም ነው የሚያሳየው ከፍተኛ ተጠሪዋ ፍሬድሪካ ሞገሪኒ ብቻ በእርግጠኝነት ከኔ አቋም ጋር የሚመሳሰል ዝርዝር ደብዳቤ መጻፋቸውን ገልጸውልኛል። የኢትዮጵያ መንግስት ሚስስ ሙገሪና ሞገሪኒ እና የአውሮፓ መንግስታት ያላቸውን አቋም እንዲያውቅ ማድረጉ ብቻ በቂ አይደለም። አውቃለሁ ሚስስ ሞገሪኒ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በስልክ በተነጋገሩ ጊዜም ይህን ገልጸዋል። ሆኖም ቁም ነገሩ የእርስ በርስ አቋምን ስለመገላለጽ አይደለም። የኢትዮጵያ ሕዝብም የአውሮፓ ህብረት ያለውን አቋም እንዲረዳ ማድረግ ነው። ምክንያቱም የኢትዮጵያ መንግስት ለሕዝቡ ሚስስ ሞገሪኒ የተናገሩትን መልሶ እንደማይናገር እናውቃለን። በደብዳቤያቸው ግድያዎች፣ በተለይ የኢሬቻ በዓል ግድያዎች በገለልተኛ ወገን እንዲጣሩ ለኢትዮጵያ መንግስት ያሳለፍነውን መልእክት አብራርተዋል። የፖለቲካ ተጠያቂነትንም አስመልክቶ በዝርዝር በደብዳቤው ተካትቷል። የአውሮፓ ህብረት ግልጽ መልእክት ለማስተላለፍ ብዙ መንገዶች አሉት ያሉት ጎምሽ ፌዴሪካ ሞጌሪኒ በኢትዮጵያ ጉዳዮች ላይ የእርሳቸውን ሐሳብ እንደሚጋሩ ከሁለት ቀናት በፊት በጻፉላቸው ደብዳቤ እንዳረጋገጡላቸው አመልክተዋል። የኢትዮጵያ ባለሥልጣናት ዶክተር መረራ ጉዲናን በቁጥጥር ስር ያዋሉት የአስቸኳይ ጊዜ አዋጁን አንቀጽ ሁለት መተላለፋቸውን በመጥቀስና ከሽብር ድርጅት ጋር ግንኙነት ፈጥረዋል በሚል መሆኑን በመንግሥቱ የሚወጡ መገናኛ ብዙሃን ዘግበዋል። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ በዩናይትድ ስቴትስ በተካሄዱ ምርጫዎች ዕለት በአስገራሚ ሁኔታ ሽንፈት የደረሰባቸው ዲሞክራቶች የወደፊት አካሄዳቸውን እየመረመሩና እርምጃም እየወሰዱ ናቸው በዚሁ መሰረት ትናንት በእንደራሴዎቹ ምክር ቤት አዲስ አመራር እንዲሰየም መፈለጋቸው ተነግሯል የወቅቱ አፈ ጉባኤ ሪፑብሊካኑ ቲም ራያን ግን ለረጅም ጊዜ ያገለገሉትን ዲሞክራቷን ናንሲ ፐሎሲን ማንሳት አይችሉም ተብሏል ካትሪን ጂፕሰን ያደረሰችን ዘገባ አለ ሶሎሞን ክፍሌ ያቀርበዋል ለዲሞክራቶች የምርጫው ወቅት መልእክቶች ከገጠር እስከ ዋና ከተማዋ ዋሽንግተን ዲሲ ድረስ ማለት ይቻላል አስደናቂ ግን ግልጽ ነበር። በአጠቃላይ ስራ ለስራ አጡ የሚሉ ነበሩ። እናም በአብዛኛው ሽንፈት የገጠማቸው ዲሞክራቶች መጻኢ ጊዜያቸውን ለማሳመር ላይታች ሲሉ፣ በምክር ቤቱ አፈጉባኤ ቲም ራያን ሌላ ነገር ግን በዘመቻው ወቅትም መፈክራቸው የነበረውን የረጅም ጊዜዋን የእንደራሴዎች ምክር ቤት መሪ ናንሲ ፔሎሲን ለማንሳት ያላቸው ፍላጎት ፍንትክ ብሎ ወጥቶ ፈተና ጠበቃቸው። ርግጥ ቲም ራያን የፈለጉት አልሆነላቸውም ከሸፈባቸው። ነገር ግን መልእክቶቻቸውን አሁንም ለማስፈጸም እንደሚጥሩ ተናግረዋል። አፈ ጉባኤ ቲም ራያን ስለ ሥራ ነው፣ ስለ ክፍያ ነው፣ ጡረታን አስመልክቶ ነው። መልእክቶች አነስተኛ ክፍያው እንዲጨመር ነው። ማዕከላዊ ገቢ ያላቸው ሰዎች ክፍያ ላለፉት ሰላሳ ዓመታት አለመጨመሩን በተመለከተ ነው። እናም እነዚህም መልእክቶች ለህዝቡ አድርሰናል። ናንሲ ፔሎሲ በአመራራቸው ላይ የተደቀኑ ፈተናዎችን አልፈው በወንበራቸው ላይ መቆየት ችለዋል። ቀጣዩ ኮንግሬስ ከዚህ የከበደ ፈተና አይጠብቀውም ይላሉ። የሀገራችን መጻኢ እድል፣ ታላቅነቷ እና ገጸ ባህሪዋ ጥቃት ተከፍቶበት ቆይቷል። እናም እኛ በአንዳንድ ሰዎች ላይ ያደረሰውን ፍራቻ ለማስወገድ እርምጃ መውሰድ አለብን። በሌላ በኩል ቲም ራያን በምርጫ ዘመቻቸው ላይ ደጋግመው እንዳስታወቁት በምክር ቤቱ ተጨማሪ የተለያዩ ድምፆች እንዲሰሙ እታገላለሁ ሲሉ ያስተጋቡት መፈክር ስኬታማ ሆኖላቸዋል ያም በዲሞክራቲክ ፓርቲው አመራር የመጀመሪያዋ አፍሪካዊ አሜሪካዊት ሴት መግባት መቻላቸው ነው እንደ አንዲት ለፍቶ አዳሪ እናት ቤተሰብ ለማስተዳደርና በመስራት መካከል ያለውን ሕይወት ከባድነት እረዳለሁ። እናም ተስፋ የምናደርገው የእነዚህን ሰራተኛ ቤተሰቦች ችግር በትንሹም ቢሆን ማቅለልና ወደፊት እንዲጓዙ ለማድረግ ነው። ዲሞክራቶች በቅርቡ በዩናይትድ ስቴትስ ምክር ቤት ደጃፍ ተሰብስበው ከሴናተር በርኒ ሳንደርስ የተነገራቸው ነገርም ነበር። አዲስ አቅጣጫ የመቀየስ ጊዜው አሁን ነው የሚል ዲሞክራቲክ ፓርቲው ሊገነዘባቸው የሚገቡ አንዳንድ ዶናልድ ትራምፕም የተረዷቸው በጣም ጠቃሚ ሀቆች መኖራቸውን ነው። በዘንድሮ የዩናይትድ ስቴትስ ፕሬዝደንታዊና ምክር ቤት አባላት ምርጫ ላይ አንድ ሦስተኛ የዲሞክራቶች ስብስብ ለሁለት ተከፍሎ ድምፁን የሰጠው ለሪፐብሊካኑ ቲም ራያን መሆኑ በግልጽ የሚያመለክተው ሪፐብሊካን ፓርቲው ከፍተኛ የሕዝብ ድጋፍ ማግኘቱን ነው። የምክር ቤቱ አባል ስቴኒ ሆየር ይህን ያስረዳሉ። millions more people voted for the agenda that this leadership። ተጨማሪ ሚሊዮን ሕዝብ ነው ይህንን ፓርቲ ለሚወክለው ቡድን አመራር አጀንዳ ድምፁን የሰጠው። ሌላዋ የምክር ቤት አባል ማርሲ ካፕቱር በበኩላቸው ሲናገሩ የተመራጩ ፕሬዝደንት ዶናልድ ትራምፕ አስተዳደር የዲሞክራቶችን ጉዳይ ለሕዝብ ለማሳየት ይሞክራል ብለዋል። ዴሞክራቶች የሪፐብሊካን ፓርቲው በትክክል የቆመው ለምን እንደሆነ ሲያዩ የሕክምናና የሶሻል እንዲሁም ወደ ከፍተኛ ትምህርትና ንግድ ሥራ ለመግባት የሚያስችለውን ዕድል ለማስጠበቅ ወደ እኛ መጉረፍ ይጀምራሉ። በዴሞክራቶቹ በራሳቸው መካከል ሲካሄድ የቆየው የፖለቲካ ሽኩቻ አሁን በማብቃቱ ናንሲ ፔሎሲ ከቀደመው የበለጠ ፈተና የተደቀነባቸው ይመስላል። ያም የትራምፕ ዋይት ሃውስ ነው ክቡራትና ክቡራን አድማጮች የምትከታተሉት በ1925 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የአማርኛ አገልግሎት ከአሜሪካ ድምጽ ሬዲዮ የሚተላለፈውን ስርጭት ነው የምሽቱ አስተናጋጆቻችሁ ቆንጅ ይታየና አሉላ ከበደነን የሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ወደ ቀዳሚው ዝግጅት ወደ ባህልና ማህበረሰብ እናልፋለን። የገዳ ስርዓት በተባበሩት መንግስታት የትምህርት፣ የሳይንስና የባህል ተቋም ዩኔስኮ የማይዳሰስ ወካይ የዓለም ቅርስነት ተመዝግቧል። አዲስ አበባ ላይ በመካሄድ ላይ ያለው 11ኛው የዩኔስኮ ጉባኤ በትናንቱ ውሎ ሌሎች ወካይ ያላቸውን ከቤልጅየም፣ ከዶሚኒካን ሪፐብሊክ፣ ከኩባ፣ ግብፅ፣ ቻይና እና የሌሎች ሀገሮች የተገኙ ዘጠኝ ቅርሶችንም መዝግቧል። የምሽቱ የባህልና ማህበረሰብ ቅንብር ይህንኑ መነሻ ያደረገ ውይይት ይዟል። አሉላ ነው ያዘጋጀው። አሉላ ከዚህ ቀጥል። አመሰግናለሁ ቆንጂት። ሁለት እንግዶች ጋብዘናል። አቶ ጌቱ አሰፋ በዩኔስኮ የባህል ቅርስ አዋቂ ባለሙያ ናቸው። አቶ ገዛሃኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥበቃና ጥናት ክፍል በተለይ ደግሞ ገዳን አስመልክቶ በተደረገው ጥናት የቡድኑ መሪና አስተባባሪም ናቸው። በርከት ያሉ ጭብጦች እናነሳለን። ቀደም ብለሽ የጠቀሻቸውን ዩኔስኮ አስሩን የዓለም ወካይ ቅርሶች የሰየሙባቸውንና ይልቁንም ደግሞ ገዳ ከኢትዮጵያ የተመረጠው የባህል ቅርስ ነውና እሱን የሚመለከቱ ርሶች እንቃኛለን። አመሰግናለሁ። እንግዶቼ ሁለታችሁንም። ለዚህ ውይይት መነሻ የሆነን በትላንትና እለት የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የገዳ ስርዓትን በዓለም የማይዳሰስ ወካይ ቅርስነት መዝግቦታል። በመጀመሪያ የማይዳሰስ ወካይ ዓለም አቀፍ ቅርስ ሲባል ምን ማለት ነው? አቶ ጌቱ እርሶን ላስቀድም። ዩኔስኮ ቅርሶችን ሲመዘግብ በተለያዩ ዘርፎች ነው የሚመዘግብ ቋሚ የሆኑ ቅርሶች አሉ። ለምሳሌ እንደ ላሊበላ እንደ አክሱም እንደ ጎንደር ያሉ ያሉ ቅርሶች በሚመዘገቡበት ጊዜ ወርልድ ሄሪቴጅ ቅርስ አሉ ያደባ ዓለም አቀፍ ቅርሶች በሚል ዓለም አቀፍ ቅርሶች ተብለው የሚመዘገቡት ቋሚ ናቸው። አንድ ቦታ ላይ ያረፉ ናቸው። ይሄ በአስራዘጠኝ ሰባ ሁለቱ ሰነት ወይም ኮንቬንሽን መሰረት ሀገሮች የፈረሙት ኮንቬንሽን መሰረት የሚመዘገበው ነው። ይሄ የማይዳሰሱ ቅርሶች የሚባለው ደግሞ በአይናችን የምናያቸው እንቅስቃሴውን በአይናችን እናያለን፣ በጆሮአችን እንሰማለን። ግን የሚዳሰስ አይደለም። ያ ነገር ካለፈ በኋላ እዛ ቦታ ላይ የሆኑ እነዚህ ነገሮች ድርጅቶቹ ማለት ነው። እውቀት ሊሆን ይችላል፣ የተለያየ ጉዳይ ሊሆን ይችላል። እነዚህ የማይዳሰሱ ተብለው ነው የተተረጎሙት። እንግሊዝኛ እንታንጀብል ሄርተኝ ነው የሚለው በአማርኛ የማይዳሰሱ ቅርሶች ተብሎ የተመዘገ ይሄ ነው ተብሎ በእጅ የሚጨበጥ አይሁን እንጂ በማህበረሰብ ላይ በሚያሳድሩት አዎንታዊ የጎላ ተጽዕኖ በማህበረሰብ ህይወት ውስጥ ትርጉም ያላቸው ነገር ግን እንደ ላሊበላው እንደ አክሱሙ እዚህ ጋር ቆሟል የማይባሉ ናቸው ነው የሚሉት። ልዩነቱ የማይዳሰሱት አዎ፣ ይሄ ነው ትልቁ ልዩነቱ። ለምሳሌ ስርአቱ በሚካሄድበት ጊዜ በሚካሄድበት ሄዳል ስርአቱን የሚያከናውኑ ቁሳቁሶች አላቸው ግን ስርዓቱን ካደረጉ በኋላ ከዛ ቦታ ይሄዳሉ እና ይሄን ልዩነቱ እና ይሄ ደግሞ ሌላ የስምምነ ሀገሮች የፈረሙት ስምምነት ሰነድ አለ። ሁለት ሺ ሶስቱ የስምምነት ሰነድ ይባላል ወደ መቶ ሀምሳ ሀገሮች የፈረሙት በዛ መሰረት ነው። ይሄ ደግሞ የሚመዘገቡ መልካም ዝርዝሩን እንመለከታለን። አቶ ገዛሀኝ ግርማ፣ የማይደሰ የማይዳሰስ ወካይ አለም አቀፍ ቅርስ ወካይነቱስ የማይዳሰስ ቅርስ ማለት ያው አቶ ጌቱ እንዳሉት ያው ሆኖ በተጨማሪ ብሔር ብሔረሰቦች፣ ህዝቦች ባህላቸው አድርገው የተቀበሏቸው ድርጊቶች ሊሆኑ ይችላሉ፣ እውቀቶች ሊሆኑ ይችላሉ፣ አፋዊ ትውፊቶች ሊሆኑ ይችላሉ፣ ማህበራዊ ትንዋኔዎችና ስነ ስርዓቶች ሊሆኑ ይችላሉ። ስለ እነዚህ ክብረ በዓላት አመታዊ ክብረ በዓላት ለምሳሌ እንደ ጥምቀት እንደ መስቀል እንደ ፍቼ ጨምበላላ የመሳሰሉ ሊሆኑ ይችላሉ። እና ከእነዚህ ጋር የተያያዙ ዕደ ጥበባዊ ቁሶች አሉ። ከእነዚህም ጋር ደግሞ አብሮ እርሱ የሚከወንበት ባህላዊ ስፍራ፣ ያ ባህላዊ ስፍራ ጨምሮ ይህን ሁሉ እንግዲህ አጠቃልሎ የሚይዝ ነው የማይዳሰስ ቅርስ በዩኔስኮ በዚህ በሁለት ሺህ ሦስቱ ኮንቬንሽን ላይ በተቀመጠው መሰረት እነዚህን ሁሉ የሚያጠቃልል ነው እንግዲህ የማይዳሰስ ቅርስ ማለት አንድ ሕዝብ እየኖረ ያለው ህያው ባህል ማለት ነው። በሌላ አነጋገር ወካይ ስለሚለው ትንሽ ነገር ማለት እፈልጋለሁ። ከዚህ በፊት ዩኔስኮ እነዚህ የማይዳሰሱ ቅርሶችን በማስተር ፒስ በሚል መዝገብ ላይ ነበረ የሚመዘግበው። በኋላ ግን በሂደት ይሄ ማስተር ፒስ የሚለው የማይዳሰሱ ቅርሶችን አንዱን ከአንዱ የማበላለት ባህሎችን የማበላለት እንድምታ ስላሳደረ ምን እንደይሆን ተወቀ ሪፕሬዘንታቲቭ ወካይነት እንዲኖረው ነው በሚል ያ ስም የሌሎች ህዝቦች የማይጋሰጥ ቅርስ ወክሎ እንደተመዘገበ እንጂ አንዱ ቅርስ ከሌላው በልጦ የተመዘገበ አለመሆኑን ለማስረዳት እንግዲህ የተጠቀሙበት ቃል ነው። ወካይ የሚባለው ቃል ወደ ጥያቄ እንግዲህ ለመሄድ በባህል ና ቱሪዝም ሚኒስትር እንግዲህ የቅርስ ጥናትና ጥበቃ ባለስልጣን ከኦሮሚያ ባህልና ቱሪዝም ቢሮ ጋር በመተባበር የገዳን ስርዓት ዓለም አቀፍ ወካይ ቅርስ ሆኖ እንዲመዘገብ እንግዲህ የተለያዩ ተግባራትን ማከናወን የጀመረው ከሰኔ ሁለት ሺ ስድስት አመተ ምህረት ጀምሮ ነው። እንግዲህ አንድን የማይዳሰስ ቅርስ በሰው ልጆች ወካይ የማይዳሰስ ዓለም አቀፍ ቅርስ አድጎ ለማስመዝገብ እንዲቻል የማስመረጫ ሰነድ ወይም ኖሚኔሽን ፋይል ማዘጋጀት ያስፈልጋል። ይህ የሚዘጋጀው የማስመረጫ ሰነድ ደግሞ አምስት ጉዳዮችን ማካተት ይኖሩበታል። የስልኩ መስመር አዳጋች ነው። ይቅርታ እንጠይቃለን። የጠራ መስመር እንደሚሆን ተስፋ አድርጋለሁ ለቀሪው ቃለ ምልልሳችን ታዲያ በትላንቱ የዩኔስኮ ስያሜ የገዳ ስርዓት ከቀሩት ዘጠኝ በዓለም አቀፍ ደረጃ አስር ናቸው። በትናንትናው ዕለት የተመዘገቡት አንዱ ወካይ ቅርጽ ተደርጎ ተሰይመዋል። ይህ ባህላዊ ቅርስ እንዴት ተመረጠ? የገዳን ስርዓት የመረጥንበት ምክንያት ምንድን ነው? የገዳ ስርዓት እንግዲህ እንደሚታወቀው የኦሮሞ ብሔር ባህላዊ የአስተዳደር ስርዓት ነው ያው ለረጅም ዘመናት ማለት ማለትም የገዳ ስርዓት የኦሮሞ ሕዝብ ለረጅም ዘመናት ሲተዳደርበት የነበረ በሂደትም እያዳበረውና እያሳደገው የሚገኝ ባህላዊ አስተዳደር ስርዓት ነው። ከዚህም በተጨማሪ የብሔሩ አንኳር የሆኑ ባህላዊ ገጽታዎች ታሪኩ፣ እምነቱ የሚንጸባረቅበት ነው። እንግዲህ የገዳ ስርዓት በትውልድ ቅደም ተከተል ላይ በመመስረት የኦሮሞ ብሔር አባላት በአምስት መደቦች በማደራጀት አንዱ መደብ ከሌላኛው መደብ በየስምንት ዓመቱ ሰላማዊ በሆነ መንገድ የስልጣን ርክክብ እያደረገ ለብሔሩ አባላት በፖለቲካ፣ በኢኮኖሚ፣ በማህበራዊ መስክ፣ በእምነት፣ በህግ፣ በተለያዩ እንትኖች አስተዳደራዊ አመራር የሚሰጥበት ስርአት ነው ስርአቱ እንግዲህ በህግ የበላይነት ላይ በህግ የበላይነት ላይ የሚ በህግ የበላይነት የህግ የበላይነት የሰፈነበት ነው ወይም በህግ የበላይነት የሚመራ ስርአት ነው የገዳ ስርአት ምክንያቱም በዛ ከተቀመጠው ህግ ውጪ ከህግ በላይ አባገዳው ራሱ የስርአቱ ቁንጮ የሆነው ሰው ከህግ ከተቀመጠው መመሪያዎች፣ ደንቦች እና ከህጉ ውጪ መውጣት አይችልም። ህግ ከጣሰ ራሱ የሚጠየቅበትና ከስልጣን የሚወርድበት አሰራር ሁሉ ነው ያለው። እንግዲህ በስርአቱ ውስጥ በየስምንት አመቱ ህግ የማውጣት ስነ ስርአቶች ይካሄዳሉ። ህጎች የሚወጡት እነዚህ በ በኦዳ በሚባል ያው የባህላዊ ማዕከል ነው። ኦዳ እንግዲህ በየሲካሞር ትሪ ነው እንግዲህ የሚባለው በእንግሊዘኛ። ይህ የብሔሩ አባላት የኦዳን እንግዲህ እንደ ባህላዊ ማዕከል የሚመረጡበት ምክንያት ያ ማዕከል ለእንቱን ማለት ልምላሜ ጥላ ያለው መሆኑ ከአመት እስከ አመት ለምለም መሆኑና የህዝቡን ተስፋ የሚያመላክት በመሆኑ ለፖለቲካና ለእምነታቸው ማዕከል አድርገው እንደመረጡት መረጃዎችን ሰጥተውናል። እና እንግዲህ እዚህ በየስምንት ዓመቱ በሚወጣው የህግ ማውጣት ስነስርዓት ጉሚ ወይንም ጨፌ ተብሎ ይታወቃል። ይሄ ህጉን የሚያወጣው አካል እና ያ አካል እንግዲህ በየጊዜው ህብረተሰቡ ላይ ለህብረተሰቡ ኑሮ ላይ እንቅፋት የሆኑ ህጎችን በየጊዜው የማሻሻል የእነሱ በመተው አዳዲስ ህጎች የሚወጡበት ሁኔታ ነው። ከህብረተሰቡ ህይወት ከህብረተሰቡ ባህል ጋር ከህብረተሰቡ ማህበራዊ እና ኢኮኖሚያዊ የደረሰበት እድገት ደረጃ ጋር አብረው ማስኬድ የሚችሉ አዳዲስ ህጎች የሚወጡበት እና ስርዓቱ ራሱን ከጊዜው ጋር እያዘመነ እያስተካከለ የሚሄድበት ስርዓት ነው። የገዳ ስርዓት በዩኔስኮ የማይዳሰስ ወካይ ዓለም አቀፍ ቅርስነት መመዝገቡን አስመልክቶ የተደረገ ቃለ ምልልስ አጠር ያለ ክፍል ነው የቀረበው። አድማጮች በአቶ ገዛሀኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥናትና ጥበቃ ባለስልጣን የምርምር ባለሙያና የገዳን ስርዓት ለዩኔስኮ የማይዳሰስ ወሳ ወካይ ቅርስ ዓለም አቀፍ ቅርስነት ላቀረበው ወይም የመስክ ጥናቶችን ያደረገው ቡድን አስተባባሪ ናቸው። እንዲሁም አቶ ጌቱ አሰፋ በዩኔስኮ የኢትዮጵያ ቢሮ የባህል ጉዳዮች ባለሙያ ናቸው። ሰፋ ያለውን በተለይ ገዳን የሚመለከተውን ዝግጅት በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቼን አመሰግናለሁ። እግዚአብሔር ይስጥልኝ። ዛሬ እለቱ እንደ አውሮፓውያን አቆጣጠር ታህሳስ አንድ የዓለም የኤድስ ቀን ነው። ልዩ ዝግጅት አለን። ኤች አይ ቪ ኤድስ በዓለማችን ላይ የአንድ ጎልማሳ ዕድሜ እየሆነው ነው። እድሜው ከአርባ ዓመት በታች የሆነ ማንም ሰው ኤች አይቪ እና ኤድስ ሲባል የማያውቅበት ወይም የማያስታውስበት ዘመን በዕድሜው ውስጥ የለም። በእነዚህ ዓመታት ውስጥ ወደ አርባ ሚሊዮን የሚጠጋ ሰው ሕይወቱ አልፏል በኤች አይቪ ኤድስ ምክንያት። ዛሬም ቁጥሩ ያንኑ የሚያህል ሰው ኤች አይቪ በደሙ ውስጥ አለ። ህዳር 22 ይህንን የሰው ልጅ የሀያኛው ክፍለ ዘመን መጨረሻና የሃያ አንደኛው ክፍለ ዘመን መጀመሪያ እጅግ ፈታኝ ከሆኑ ፈተናዎች፣ መሰናክሎች አንዱ የሆነውን የጤናና ማኅበራዊ እክል በግንባር ለመጋፈጥ በሚቻልበት ሁኔታ ላይ ለመነጋገር ረጋ የሚልበት ዕለት ነው። በዓለም ሃያ ዘጠነኛው የዓለም የኤድስ ቀን ዛሬ ለሃያ ስምንተኛ ጊዜ በኢትዮጵያ ታስቦ ውሏል። በ2020 ዓ ም በአውሮፓውያኑ የዘመን አቆጣጠር ከ3 ዓመት በኋላ ማለት ነው። ተግባር ላይ ሊውል የታቀደው ወይም አፈጻጸሙ ሊጠናቀቅ የታቀደው እቅድ አፈጻጸምን በተመለከተ መስታወት አራጋው በኢትዮጵያ ውስጥ በኤች አይቪ ኤድስ መከላከልና መቆጣጠር ላይ ወደ ተሰማሩ የሥራ ኃላፊዎች ደውላ ነበር። ዓመታዊው ዓለም አቀፍ የኤች አይቪ ኤድስ ቀን ለ28ኛ ጊዜ በኢትዮጵያ ተከብሯል። እንደ አውሮፓውያን አቆጣጠር በ2020 ቫይረሱን ከዓለማችን ጨርሶ የማጥፋት እቅድ በኢትዮጵያ ምን ያህል እንደተተገበረ በመገምገምና ለቀጣይ ዓመታትም ምን ላይ ትኩረት ተሰጥቶ መሰራት እንዳለበት በመመካከር ነበር ቀኑ ታስቦ የዋለው። የፌዴራል የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ዋና ዳይሬክተር አቶ አለሙ አኖ በኢትዮጵያ የኤች አይቪ ኤድስ ስርጭትን በተመለከተ ከባ ባለፈው ዓመት ጋር በማነጻጸር የተሻለ ለውጥ እንደታየ ገልጸዋል። አሁንም ትኩረት ለኤች አይ ቪ መከላከል በሚል መሪ ቃል ነው የተከበረው። በሀገር አቀፍ ደረጃ በአዲስ አበባ ከተማ አስተዳደር ነው የተከበረው እና ዋናው ትኩረቱ ምንድን ነው? በተለይ በአሁን ያለንበት ያው ይበልጥ ተጋላጭ የሆነ የማህበረሰብ ክፍሎችን ለመድረስ የሚያስችል ስትራቴጂ ነው ተቀርጦ ያለንበት እና ይህን እንግዲህ እየተሰራ ያለ ምንድን ነው በሀያ ሰላሳ እንደ አውሮፓውያን አቆጣጠር ማለት ነው ኤድስን መጥታት ወይም ደግሞ እንዲ ባይቴንቲ ሶርት የሚለውን ግብ ለማሳካት የሚያስችለን ስልት ቀይሰን ያለንበት ሰዓት ነው። በተለይ እስከ ሀያ በአውሮፓውያን አቆጣጠር ያው እንደምታቁ በሀገራችን ኮንቴክስት ኢንቨስትመንት እቅዳችን ወይም ደግሞ ስልታዊ እቅዳችን ለአምስት አመቱ ማለት ነው አብዛኛው ትኩረት የሚያደርገው ይበልጥ ተጋላጭ የሆነ የማህበረሰብ ክፍሎችን በባህሪ ለውጥ ስራዎች፣ በምክርና ምርመራ አገልግሎት እንደዚሁም ደግሞ የእስራኤል ሕክምና አገልግሎት ተጠቃሚ እንዲሆኑ ለማስቻል ነው። በዚህ እንግዲህ የተቀመጠው ግብ አለ በተለይ ከሰባ ሺ እስከ ሰማኒያ ሺህ የሚደርሱ አዲስ በኤች አይቪ ወይም በቫይረሱ ሊያዙ የሚችሉትን የመከላከል ነው። ሌላው ደግሞ ከአምስት መቶ አምሳ ሺህ በላይ የሆኑ ወገኖች የጸረ ህክምና አገልግሎት ተጠቃሚ እንዲሆኑ ለማስቻል የታቀደ ነው። ይህ እንግዲህ የሁለት ሺ ስምንት አመተ ምህረት አፈጻጸማችን የአምስት ዓመቱ የመጀመሪያ ምዕራፍ ነው የሚሆነው። በዚህ ሁኔታ ስምንት ነት አርገን በቀረነ እስካሁን ድረስ ሶስት መቶ ዘጠና ስምንት ሺህ የፀረኤስ ህክምና አገልግሎት ተጠቃሚዎች አሉ። እንደዚሁም ደግሞ ባለፈው አመት ወደ ስምንት መቶ በአምስት ሚሊዮን ሰዎች የምክርና ምርመራ አገልግሎት አግኝተዋል። በተቻለ መጠን ደግሞ በዚህ አመት በያዝነው የተፋቀመ የምክርና ምርመራ አገልግሎት እንዲሁም የፀረኤስ ህክምና አገልግሎት ዘመቻ እያካሄድ ያለ ነው። ይህ ምንድን ነው? ትንሽ ወደ ኋላ የተቀረ ቁጥር አለ። ያንን ቁጥር ለማሟላትና በተለይም ሀገራችን መተግበር የጀመረችውን ወዲያው ቴስት ኤንድ ስታርት ምን ወይም ደግሞ የምክርና ምርመራ አገልግሎት አግኝቶ ፖዘቲቭ የሆኑ ሰዎች የጥሬ ህክምና አገልግሎት እንዲጀምሩ ወቂ ዝግጅት ተደርጓል። በተለይ ከጥቅምት ሁለት ሺ ዘጠኝ አመተ ምህረት ጀምረው ይህ ነገር ተግባራዊ የሆነ ነው ያለው እና እነዚህን ሁኔታዎች በተሳለጠ ወይም በተፋጠመ መልኩ ከግባችን ለመድረስ በሚያስችል ሁኔታ ነው ንቅናቄ ተፈጥሮ እየተከበረ ያለው። የብሔራዊ ኤች አይቪ ኤድስ መቆጣጠሪያና መከላከያ ጽፈት ቤት የቅድ ክትትልና ግምገማ ኦፊሰር ዶክተር አቻሜላህ አለባቸው በኢትዮጵያ በቫይረሱ የሚሞተው የሰው ቁጥር ቢቀንስም በቫይረሱ የሚያዙ አዳዲስ ሰዎች ቁጥር ግን አነስተኛ የሚባል አይደለም በማለት ይናገራሉ። አሁን በሀገራችን ያለው የኤች አይቪ የስርጭት አማካይ ስርጭት መጠን አንድ ነጥብ ሁለት በመቶ ነው። ወደ ሰባት መቶ አርባ ስምንት ሺህ የሚሆኑ ኤች አይቪ በደማቸው የሚገኙ ወገኖች በሀገራችን ውስጥ እንደሚኖሩ ይገመታል። በአንድ አመት ውስጥ ወደ ሀያ አንድ ሺህ የሚሆኑ አዲስ ሰዎች በኤች አይ ቪ እንደተያዙ ነው እንደተያያዙ የሚገመት መሆኑን ነው መረጃዎች የሚያሳዩት። አጠቃላይ ኤች አይ ቪ በደማቸው ከሚገኙ ወገኖች መካከል ስልሳ በመቶ የሚሆኑት ሴቶች ናቸው። እንደዚሁም አዲስ በኤች አይ ቪ ከሚያዙትን መካከል ስልሳ በመቶ አካባቢ የሚሆኑት እንደዚሁ ሴቶች ናቸው። ስለዚህ ከወንዶች ይልቅ አሁንም ሴቶቹ የበለጠ ተጋላጭ የሆኑበት ሁኔታ መኖሩን ያሳያል ማለት ነው። በሌላ በኩል ስርጭቱ አንድ ነጥብ ሁለት በመቶ ይባል እንጂ አገር አቀፍ ደረጃ ያለው ከቦታ ቦታ እና ከማህበረሰብ ማህበረሰብ የተለያየ ስርጭት መጠን ነው ያለው። ያ ጉራማይሌ የሆነ የስርጭት ሁኔታ ይታያል። በገጠርና በከተማ ያለውን ስንመለከት የከተሞች አካባቢ የስርጭት መጠን ከፍ ብሎ ይታያል። እንግዲህ በአጠቃላይ ማህበረሰብ ክፍሎችን እንመልከት ግን ደግሞ ለምሳሌ በሴተኛ ዳሪዎች አካባቢ ቀደም ሲል የተሰሩ ጥናቶች እንደሚያሳዩት እስከዛ ያሉትን ፖዘቲቭ አዲስ የተያዙትንም አንድ ላይ ጨምሮ ፕሪቫለንሱ ወይም የስርጭት መጠኑ በእነሱ አካባቢ ወደ ሀያ ሶስት በመቶ ነው። ረጅም ርቀት አስከርካሪዎች አካባቢ ወደ አራት ነጥብ ዘጠኝ በመቶ ነው። እንግዲህ እንደዚህ እያልን በተለያዩ የማህበረሰብ ክፍሎች የተለያየ የስርጭት ሁኔታ፣ በተለያዩ አካባቢዎችም የተለያየ የስርጭት ሁኔታ የሚታይ መሆኑን እናያለን። አዲስ በኤች አይቪ በአንድ ዓመት ውስጥ እንደተያያዙ ይገመታል ካልኩት ከሀያ አንዱ ሺ አካባቢ ከሚገመቱት መካከልም አንድ ሶስተኛ የሚሆኑት ከአስራ አምስት ከሀያ አራት ዓመት እድሜ ክልል ያሉ ለጋ ወጣቶች ናቸው ማለት ነው። እንግዲህ እነኝህ እነኝህ ሁኔታዎችን ስንመለከት አጠቃላይ ስርጭት ሁኔታው ከቦታ ቦታ ከማህበረሰብ ማህበረሰብ የሚለያይ መሆኑንና ሴቶች የበለጠ ተጋላጭ መሆናቸውን ወጣቶች አካባቢ ደግሞ የሚያሳስብ የስርጭት መጠን መኖሩን የሚያሳይ ነው። ቫይረሱ በደማቸው የተገኘባቸውን ሰዎች በሕክምና መርዳትን ቅድሚያ በመስጠት ኤች አይቪ ኤድስን ጨርሶ የማጥፋት ዘመቻ ዕቅድ ለመተግበር የሚደረገው ጥረት በቀጣዮቹ ዓመታት ተጠናክሮ እንደሚቀጥል የኢትዮጵያ የኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ገልጿል። መስታወት አራጋው፣ አመሰግናለሁ። የኤድስ ቀን ዛሬ በኤርትራ እንዴት ታስበው አለ? የኤች አይቪ ስርጭትና የመድኃኒት አቅርቦት እንዲሁም ህክምናው ምን ይመስላል? የአስመራው ሪፖርተራችን ብርሃነ በረሀ የዓለም የኤድስ ቀን ዛሬ ታህሳስ አንድ ሁለት ሺ አስራ ስድስት በአስመራ በኦሮታ ሆስፒታል አዳራሽ ለሀያ ሶስተኛ ጊዜ በተለያዩ ዝግጦች ተከብረዋል። የዓለም የኤድስ ድርጅት መረጃ መሠረት በኤርትራ በሽታ የሚያዙ ሰዎች ቁጥር አንድ ከመቶ በታች መውረዱ ተገልጠዋል። በኤርትራ የዓለም የጤና ድርጅት ተወካዩ ዶክተር ጆሴቪን ኤምቦዜ በበኩላቸው በሁለት ሺህ ሰላሳ የኤድስ በሽታን ከዓለም ለማጥፋት በተያዘው እቅድ መሰረት በበሽታው ምክንያት የሚሞቱ ሰዎችና አዲስ ሌሎች ሰዎች እንዳይኖሩ የዓለም ህብረተሰብ ኃላፊነቱ እንዲወጣ አሳስበዋል። በኤርትራ የጤና ሚኒስቴር የህዝብ የጤና ጉዳይ ዋና ዳይሬክተር ዶክተር አንደብርሃን ተስፋጼን በበኩላቸው በበሽታው የሚሞቱ ሰዎች ቁጥርና አዲስ ሰዎች ቁጥር ለመቀነስ ቅድሚያ በመስጠት መንግስት እንደሚሰራበት ገልጠዋል። የኤርትራ የጤና ሚኒስቴር ዛሬ ባወጣው መረጃ መሰረት ከነፍሰ ጦር እናት ወደ ጽንሱ የመተላለፍ ቁጥር ከአንድ ከመቶ በታች መሆኑንና ዘጠና ሁለት ከመቶ በበሽታው የተያዙ ነፍሰ ጦሮች መድኃኒት እንደሚወስዱ ጨምሮ ያስረዳል። በተጨማሪም ስምንት ሺ ስድስት መቶ አርባ አምስት ሰዎች መድኃኒት እንደሚሰጣቸው መረጃው ጨምሮ ያስረዳል። ብርሃኔ በርሄ ለአሜሪካ ድምፅ ሬዲዮ ከአስመራ። ብራነ ብርሄን አመሰግናለሁ። ይህ በእንዲህ እንዳለ ሁለቱም ዘጋቢዎች ባቀረቧቸው ሪፖርቶች ውስጥ የተነሱት የእናቶች እና የህፃናት ጤና ጉዳይ በጣም አንገብጋቢው የሆነ ነው። አሁን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የገንዘብ ድጋፍ ካልጨመረ በኢትዮጵያ የዘመን አቆጣጠር በ2024 ዓመተ ምህረት ለኤች አይ ቪ ተጋልጠው የሚወለዱ ህፃናት ቁጥር በ60 ከመቶ እንደሚጨምር ተንብየዋል። ዩኒሴፍ ባወጣው በዚህ አዲስ ሪፖርት ኤች አይ ቪ በደማቸው ውስጥ ያለ ሕፃናት ቁጥር ባለፈው የአውሮፓውያን 215 2015 ዓ.ም 250 ሺህ የነበረ ሲሆን ከ15 ዓመታት ባነሰ ጊዜ ውስጥ 400 ሺህ እንደሚደርስ አስጠንቅቋል። ዩኒሴፍ ልብ በሉ በኤች አይ ቪ የሚያዝ ማንም አይኖርም፣ በኤድስም የሚሞት አንድም ሰው አይኖርም የሚባልበት ጊዜ ነው። አሁን በዓለም አቀፍ ደረጃ በወጣው ቅድመ መሠረት በአሁኑ ጊዜ አፍሪካ ውስጥ ለቫይረሱ የተጋለጡ 1.8 ሚሊዮን ሕፃናት አሉ። የሚበዙት የሚገኙት ከሳህራ በስተደቡብ ባሉት አገሮች ውስጥ ነው። ሰለሞን አባተንና መስታወት አድራጋውን ለኤድስ ቀን ልዩ ዝግጅት እናመሰግናለን። አድማጮች እኛም ለምሽቱ ያዝነውን በዚሁ መቋጭታችን ነው። የትግርኛው ስርጭት ከመቀጠሉ በፊት ቆንጅት፣ ቅድም የሰማነው ዜማ ለስንብት ይመረጥ። ጥሩ ጥሩ ሀሳብ ነው። እለቱን የተመለከተ ነው። የዓለም የኤድስ ቀን ነው። ይህንኑ የሚያሳስብ ዜማ ነው ያለው። እንቀጥላለን። ወደ ትግርኛ ቋንቋ ስርጭት በዚያው እንሻገራለን። በእኛ በኩል ደህና ደሩ። ነገ እንገናኛለን። I am not going <speaking> to be in the dark. I'm going to be in the dark. i I'm sure. sure. sure.